አዲሱን ዓመት ምክንያት በማድረግ በአማራ ክልል ከአራት ሺህ በላይ ታራሚዎች እንዲለቀቁ ተወስኗል። ምህረት ከተደረገላቸው መካከል በማይድን ሕመም ላይ ያሉ ታራሚዎች እንደሚገኙበት፣ ከተጎጂ ቤተሰቦች ጋር በተደረሰ ስምምነት የሚለቀቁ እንዳሉና በሌሎችም ይቅርታ በሚያሰጡ ምክንያቶች የምህረቱ አሰራር መከናወኑን የክልሉ ዋና አቃቤ ሕግ አቶ ገረመው ግብረ ጻዲቅ ለቪኦኤ ገልጸዋል። ለዝርዝሩ ባህር ዳር ላይ አስቴር ምስጋና ዋለች። የአማራ ክልል ጠቅላይ አቃቢ ህግ መስሪያ ቤት ዋና አቃቢ ህግ አቶ ገረመው ገብረ ጻዲቅ ዛሬ በሰጡት ጋዜጣዊ መግለጫ አዲሱን ዓመት ምክንያት በማድረግ ለክልሉ መንግስት ይቅርታ እንዲደረግላቸው የክልሉ የይቅርታ ቦርድ ያቀረበውን የውሳኔ ሀሳብ የይቅርታ አሰጣት ስርዓት መወሰኛ አዋጁን መርምሮ መስፈርቱን አሟልተው ለተገኙ ከአራት ሺህ በላይ ለሚሆኑ ታራሚዎች የአማራ ክልል መስተዳደር ምክር ቤት የይቅርታ ተጠቃሚ እንዲሆኑ ወስኗል ነው ያሉት። የክልሉ መስተዳደር ምክር ቤት ከክልሉ የይቅርታ ቦርድ የቀረበለትን የውሳኔ ሀሳብ ምርምሮ ውሳኔ ያስተላልፈው። በዚህም መሰረት በሶስት ካታጎሪ ልንከፍላቸው እንችላለን። የመጀመሪያው ታራሚዎች ከተጎጂ ቤተሰቦች ጋር እርቅ መፈጸም ይኖርባቸዋል። እርቅ ሲፈጽሙ ደግሞ እዛው ሳለ ካሳ የሚከፍሉበት ሁኔታ አለ። ይሁንና ከአካባቢው ባህል ወግ ያፈነገጠ እጅግ በጣም የተጋነነ ካሳ የተጠየቁ ታራሚዎች አሉ። ባህሪ ለውጥ አምጥተዋል፣ ተጸጽተዋል። ይሄ በየደረጃው ባሉ የእርቅ እና የይቅርታ ኮሚቴዎች ተረጋግጧል። ይህን መስፈርት እስካሞሉ ጊዜ ድረስ የሚታሰሩበት ምክንያት ስለሌለ እነሱም እንዲፈቱ ተደርጓል። ሁለተኛው የተለያዩ ምክንያቶች አሉ። ለምሳሌ ከሌላ ክልል ታርመው ወደ እኛ ክልላችን ባሉ ማረሚያ ቤቶች ላይ የታረሙ የሚገኙ ታራሚዎች የባህሪ ለውጥ ያመጡ እና በይቅርታ መስፈርቱ መሰረት የሚገባቸውን ቅጣት መጠን የፈጸሙ ታራሚዎች አሉ። የማይድን ሕመም ያለባቸው ይህም በሚመለከታቸው የጤና ተቋማት የተረጋገጡ ከአእምሮ ሕመም ጋራ ከስኳር፣ ከካንሰር ጋር የሚያያዙ ናቸው። በድምሩ አራት ሺ ሶስት መቶ ሀያ ዘጠኝ ታራሚዎች ናቸው ማለት ነው። ከሰኔ አስራ አምስቱ ጥቃት ጋር በተያያዘ ጉዳያቸው በፍርድ ሂደት ላይ ያሉ ታራሚዎችን በተመለከተ የአካል ነጻ ማውጣት እንደተጠየቀላቸውና ጉዳያቸውም ሰበር ይግባኝ ላይ መድረሱን አቶ ገረመው አክለው ገልጸዋል። አካል ነጻ ማውጣት ጥያቄ የተወሰኑ ታራሚዎች ጥያቄ እንዳቀረቡ እሱን በተመለከተ የክልሉ አቃቤ ሕግና መርማሪ ፖሊስ ያለበት ቡድን ለሱ ምላሽ እንደሰጠ በዚህ ላይ ደግሞ ፍርድ ቤቱ ብይን የሚሰጥበት ሁኔታ እንዳለ ገና በቀጠሮ ላይ ያለ ነው። እስካሁን ድረስ እልባት አላገኝም። ሌላው የጊዜ ቀጠሮን በተመለከተ የወረዳ ፍርድ ቤት በሰጠው ውሳኔ ላይ ከፍተኛ ፍርድ ቤት አጽንቷል። ስለዚህ ለሰበር ይግባኝ እንዳቀረቡ መረጃው አለኝ። እስካሁን ሰዓት ድረስ እልባት አልተሰጠም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።